ነገ ሐሙስ ከሚካሄደው ፕሬዝደንታዊ ክርክር በፊት ለአፍታ ወደ 2020 በሀሳብ ተጉዘን በጊዜው የነበረውን እናስታውስ። የ2024 የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የመጀመሪያው ክርክር ነገ ሐሙስ ይካሄዳል። ለዚህ ፕሬዚደንታዊ ምርጫ የመጀመሪያው ይሁን እንጂ እጩዎቹ ግን በዚህን መሰሉ መድረክ ተገናኝተው ሲከራከሩ የመጀመሪያቸው አይደለም። የአሜሪካ ድምጿ ከፍተኛ የዋሽንግተን ዘጋቢ ካሮሊን ፐርሱቲ በነገው የፕሬዝደንት ጆ ባይደን እና የቀድሞ ፕሬዝደንት ዶናልድ ትራምፕ ክርክር ላይ ልናይና ልንሰማ ስለምንችላቸው ነገሮች ከወዲሁ አንዳንድ ፍንጮች ፍለጋ ወደ 2020ው ክርክራቸው ትወስደናለች። አሉላ ከበደ እንደሚከተለው ያቀርበዋል። ሁለቱ ተከራካሪዎች ባይደን እና የቀድሞ ፕሬዚዳንት ዶናልድ ትራምፕ ለመጨረሻ ጊዜ በዚህን መሰሉ የክርክር መድረክ የተገናኙት እንደ አውሮፓውያን የዘመን አቆጣጠር መስከረም 29 2020 ዓ.ም ነበር። እስኪ ሰዎች እንዲያውቁ እንዲረዱት አደር ያን ጥያቄ መመለስ አይፈልግም። አልመለምንድን ነው? ለዚህ ጥያቄ መልስ አትሰጥም። አንዱ ለአንድ ዙር የፕሬዚዳንትነት የስልጣን ዘመን ያገለገሉት ዶናልድ ትራምፕ ናቸው። አንተ በአርባ ሰባት ዓመታት ውስጥ ከሰራው የበለጠ እኔ በአርባ ሰባት ወራት ውስጥ አሳክቻለሁ። ሌላኛው ደግሞ ረዥም ዓመታት ያገለገሉት የፖለቲካ ሰው ጆ ባይደን። እዚያ ያሉ ሰዎች እርዳታ ይሻሉ። ዘጠና ደቂቃው ክርክር በሙሉ ማለት ይቻላል በግርግርና አንዱ ሌላውን በማቋረጥ የተሞላ ነበረ። አንተ ሰው ዝም ትላለህ። በአንተ ዝርዝር ውስጥ ያለው ማን ነው እኮ በአንተ ዝርዝር ውስጥ ያለው ማን ነው? ስለዚያ ክርክር ምን ታስታውሳላችሁ? ሲል የአሜሪካ ድምፅ አንዳንድ መራጮችን ጠይቆ ነበረ። ሃይዲ ሃርደን የባይደን ደጋፊ ናቸው። ጉድ ያ ከሆነ እኮ ጥቂት ጊዜ ተቆጠረ። ጀረሚ ላውሪን ደግሞ የትራምፕ ደጋፊ ናቸው። የክርክር ብቃት እንደነበራቸው አስታውሳለሁ። አዳም ቤይሊም ሌላ የባይደን መራጭ ናቸው። እነ በጣም የልጅ አይነት የተጠቀሙ ያለማቋረጥ ያቋርጧቸው ነበር እናም ባይደን ያን በተመለከተ ምንም የሚያደርጉት ነገር አልነበራቸውም። ነገም ሌላ ተመሳሳይ የፖለቲካ ትዕይንት የሚጠበቅ ይመስላል። ክሪስ ዋላስ ነበር የሁለት ሺህ ሀያውን ክርክር የመራው ጋዜጠኛ ክርክሩን ማካሄድ እስኪያዳግት ድረስ የነበረውን ሁኔታ ለማስቆም መወትወት ነበረበት። ያ ሁኔታ ምናልባትም በአዲሶቹ የክርክር ደንቦች ሊለወጥ ይችል ይሆናል። በዚህኛው ክርክር የአንደኛው መነጋገሪያ ማይክራፎን ሌላኛው በሚናገሩበት ወቅት ድምፅ እንዳያሰማ ይደረጋል። የባይደን ደጋፊ የሆኑት ቼት ኤድልማን አዲሱን አሰራር ወደውታል። ው እዚያ ድረስ ባር የመጨረሻውን ክርክር መለስ ስብየስ ሳስታውስ ጥሩ ፖሊሲና አካሄድ ይመስለኛል። እንደ ተንታኞች እይታም ይህ ክርክር በአብዛኛው አስቀድመው የሚመርጡትን የወሰኑ መራጮች ሀሳብ የሚያስለውጥ አይሆንም። ፒተር ሎጅ በጆርጅ ዋሽንግተን ዩኒቨርሲቲ የመገናኛ ብዙሀን እና የሕዝብ ጉዳዮች ትምህርት ቤት ዲሬክተር ናቸው። የጆ ባይደን ደጋፊዎች በስህተት ሊናገሩት የሚችሉት ነገር አለያም ትክክል ያልሆነ ነገር ቢናገሩ ቦታ የሚሰጡትና የሚያሳስባቸው ጉዳይ አይሆንም። ምክንያቱም ያ የጆ ባይደን ጠባይ በመሆኑ እርሳቸው ሁሌም እንደዚያ በሆናቸው የትራምፕ ደጋፊዎችም በተመሳሳይ አዎ በቃ ትራምፕ ራሳቸውን ነው የሆኑት የሚል ምላሽ ሊሰጡ ይችላሉ። በቃ የመጣላቸውን ነገር በቀጥታ የሚናገሩ ሰው በመሆናቸው ነው። የተናገሩትን ቃል ሳይሆን ቁም ነገራቸውን መከተል። ቤን ኮክስ ደግሞ እስካሁን ድምፃቸውን ለማን እንደሚሰጡ ያልወሰኑ መራጭ ናቸው። በነገው ክርክር ግን ምን ማየት እንደሚፈልጉ አሳምረው ያውቃሉ። አንድ ላይ እንድንሰባሰብ የሚያስፈልገን ፍቅር ነው፣ ብዙ ፍቅር። ሁለተኛው ፕሬዚዳንታዊ ክርክር ለፊታችን የመስከረም ወር ተይዟል። ይሁን እንጂ ያም ቢሆን በነገው ክርክራቸው አካሄድ የሚወሰን ሊሆን ይችላል።